ወደ ቀጣዩ ቅንብር ልናልፍ ነው። ባለፈው እሁድ ምሽት በተከናወነው የዩናይትድ ስቴትስ የኢትዮጵያውያን የሽልማት ድርጅት 26ኛ ዓመታዊ ልዩ የሽልማት ስነ ስርዓት ላይ ያተኩራል። የዘንድሮው ሁለት ለየት ያሉ ቅንብሮች ታይተውበታል ይላል የእሁዱን ስነስርዓት የተከታተለው ባልደረባችን አሉላ ከበደ መስመሩን ላንተንተው። አመሰግናለሁ። አዲሱና ቆንጅት፣ አሁን የዘንድሮው ክብረ በዓል በትንሹ ሁለት ለየት ያሉ ቀለማት ተንጸባርቀውበታል። አንደኛው ከዚህ ቀደም ታይተው ባልታወቀ መንገድ ማለት ይቻላል ገናና ያሏቸውን አምስት የኢትዮጵያ ቀደምት ነገስታት ነው ለክብር ያበቁት። ሁለተኛው ቀለም ጊዜው መፍቀዱ ነው። ከታሪካችን የሚያስታርቅ ትውልድን የሚያስማማ የኢትዮጵያዊነት መልክ ብለውታል። የዘንድሮን ሥነ ሥርዓት ያስተዋወቁት የሲድ ሊቀመንበር ዶክተር መላኩ ላቀው በመክፈቻ ንግግራቸው በከፍተኛ ውጤት የተመረጡ ተማሪዎችን በማስተዋወቅ ሸልሟል። በድርሰት ተወዳድረው ላሸነፉ ተማሪዎች የስኮላርሽፕ ሽልማት ያደርጋል። ከዚያም ጠብዞ የሚደረገው ሽልማት ለየት ባለ መልኩ ያቀርባል። ኢትዮጵያን በገናናነት ያስተዳድሯ የነበሩት ነገስታትና ንግስት የተለየ ፕሮግራም አይዘጋጅቶላል ቀርቧል። ከታሪካችን የሚያስታርቅ ትውልድን የሚያስማማ ከዛም አልፎ በዚህ ፕሮግራም ላይ እርቅ ብቻ ሳይሆን መከባበርን፣ መፈቃቀርን፣ መረዳዳትንም የኢትዮጵያዊነት መልኩ በመሆኑ ሁላችንም የዚህ መንፈስ በመከሰል የዛሬውን ፕሮግራም እንድንመራው ነው የምንፈልገው። ዶክተር መላኩላቀው የሲድ ማህበረ ግዩራን ዘር ኢትዮጵያ ሊቀመንበር ናቸው። ይህን ያሉት ታሪክን አርአያነትንና ምክንያታዊ ያሉትን የአክብሮት ባህልን በሚያስተዋውቀው በዚህ ስነ ስርዓት ከመቶ ሀምሳ ዓመታት በኋላ የሚታወሱት አጼ ቴዎድሮስ ቀዳሚው ናቸው። የመድረኩ ባለሟል አርቲስት አለም ፀሐይ ወዳጀው አለሜና ካሳ ከቋራ ኢትዮጵያን አንድ ለማድረግ በአንድ መንፈስ ለአንድ አላማ አምፀው ፈነኑ። ካሳምንት ወግድ ወዲያ ሲባል በገዛ ሀገሩ ያላንገሸገሸው ሲነካበት ክብሩ ያልጎፈነነ ወንድ ጥቃት እንደንቆቆ ከውርደቱ ጋራ ቀሚሱን አጥልቆ ያስታጥቃት ለምሽቱ ሱሪውን አውልቆ በማለት ጫፍ ገባል። በዛ ጊዜ ነበር መይሳው ካሳ ከአጋሩ ከተዋበች ጋር ከጓደኞቻቸው ጋር በመሆን በድል በጀግንነት ጎንደር ገብተው ግርማዊ ቀዳማዊ አጼ ቴዎድሮስ በመባል የነገሱት ያኔ ነው። ታጠቅ ብሎ ፈረስ ካሳ ብሎ ስም አርባር ይሸበራል ኢየሩሳሌም እየተባለ የተገጠመ ናቸው። የኢትዮጵያ ማዕከላዊ መንግስት በማብሰር በተለይም የባርነት ንግድ እንዲቆም የሚስቶችን የንብረት እኩል ክፍያ ያወጁ ታላቅ መሪ የመድረኩን ስሜትና ሀሳብ በወጎ የያዘ የሚመስለው አጭር ንግግር ደግሞ የተሰማው የአያታቸውን የቀዳማዊ ኃይለስላሴን የአክብሮት እውቅና ለመቀበል ከአዲስ አበባ የመጡት ልዑል በእደ ማርያም መኮንን ኃይለስላሴ ከተናገሩት መነሻ በማድረግ በስፍራው ያደረግነውን አጠር ያለ ቃል ምልልስ እናስከትል። በደማሪያም በደ ማርያም ከአዲስ አበባ እንደመጣ ሰው በሀገር ውስጥ የሚታየውን መንፈስም ለመድረኩ አካፍለዋል። ከ40 ዓመታት በኋላ ተስፋ የሚደረግበት ታሪክን መልሶ ማየት የሚወደድበት ጊዜ የመጣ ይመስላል ብለዋል። እስኪ ለተመልካቾቻችንም በመድረኩ ያካፈሉትን ይግለጽ አሁን ያለው ንፋስ ከአርባ አመት በኋላ የሚወራው ስለ ፍቅር፣ ስለ አንድነት፣ ስለ ፈሪሃ እግዚአብሔር፣ ስለ ሰላም፣ ስለ አብሮ መኖር መሆኑ በእውነት በጣም ነው ደስ ያለኝ። ጸረ የለም የመሳሰሉት ይሄ ሲያደግሙ ነው የቆዩ ነገሮች መቅረታቸው በጣም አስደስቶኝ። የስሜት የተፈጠረው በአጭር ጊዜ ልዩነት መሆኑን ሲገልጹ፣ ማህበረ ግይሯን ዘሬ ኢትዮጵያ እነኝን ገናና ነገስታት ለማክበር በወጠነበት ሰዓት የነበረው ስሜት እና ዛሬ ያለውን አነጻጽረዋል። አዎ ምክንያቱም ያን ይሄንም በሚያስብበት ጊዜ የህልውና ጥያቄ ላይ ኢትዮጵያ ወድቃ የነበረች ይመስል ነበረ። ያ ተቀይሮ ደግሞ ሁሌም መቼም አምላክ ይደርሰልናል እና ያ ተቀይሮ ዛሬ ሀገሪቷ ውስጥ ያለው ሙድ በጣም ደስ ይላል። እንግዲህ በጸሎታችንም ቢሆን መደገፋችን አይቀርም፣ እንዲበረታታል አመሰግናለሁ ልብል በደ ማርያም መኮንን ኃይለስላሴ ስላሴ ሰፋ ላለ ውይይት በስቱዲያችን እናገኘታለን። እግዚአብሔር እ እሺ እኔም አመሰግናለሁ። ቆይቶ ታዲያ በስቱዲዮ አግኝተናቸዋል። እሳቸውን ብቻ ሳይሆን ሌሎች በመድረኩ የታደሙ ለክብር እውቅና የበቁትንም እንግዶች ጋብዘናል። በሌላ ጊዜ እናቀርባለን። ታሪክ ላይ ፈራ ጊዜው ፈቀደ የሚለውን ሀሳብ የተስማማ አስተያየት የሰጡት ደግሞ በመቶዎች ከተቆጠረው ታዳሚ አንዱ አቶ ፍስሀ ወልዴ ሞላልኝ የተባሉ እንግዳ ናቸው። ዛሬ መጣሁት የኢትዮጵያን ነገሥታቶች ታሪክ በሚመለከት ሲዲ ያዘጋጀውን ፕሮግራም ለማክበርና ለመከታተል ነው። ተከታታይ ታሪክ እንዳለን ለመረዳት ብዙ ጥረት አይጠይቅም። ታሪክን የሚያውቅና ታሪክን ያደበበ ሰው ኢትዮጵያ ውስጥ ለተከታታይ አመቶች ብዙ ነገስታቶች እንደነበሩ ተወራራሽም የነበረ የአስተዳደር ስርዓት እንደነበረ የሚታወቅ ነው። ይህ በእንዲህ ሆኖ እስከ ዛሬ ድረስ ባለው ማፍረስ ብቻ የተለመደበት ስርዓት ነበር። ነገር ግን አሁን በአዲሱ ቋንቋ መደመር እንደሚባለው እዛ ላይ መሆናችን በጣም የሚያስደስት ሁኔታ ነው። ለምስረታቸው ምክንያት የነበሩትን ዋቢ ያደረጉት የሰሜን አሜሪካው የቀድሞ የኢትዮጵያ አየር ኃይል ማህበር አባላት ደግሞ እንደምን ተሰባስበው በሥነ ስርዓቱ እንደተገኙ ያንድ ሁለቱን አስተያየት እንስማ። ብርሃኑ እንደ ስላሴ ይባላለሁ። የቀድሞ ኢትዮጵያ አየር ኃይል ማህበር በዋሽንግተን ዲሲ፣ ወጣቶችን የሚያበረታታ ጠቅላላ ኢትዮጵያን ሕዝብ የሚያበረታታ ሁሉንም አንድ የሚያደረግ ትልቅ ዝግጅት ነው እና የምንደግፈው ነገር ነው። ዛሬ የተገኘ ነው። ተዘጋጅ ኮሚቴዎች ጋብዘውን በጥሪ ነው የመጣ ነው። ከዚህ በኋላ በየዓመቱ እንደምንገኝ ይህን ያዘጋጁትን በሙሉ በማህበሩ ስም በጣም እናመሰግናቸዋለን። ሳምሶን ከበደ ባላለው፣ በሙላት በጣም ደስ ይላል። ትልቁ ነገር አየር ኃይልን ያዋቀሩት እና ለዚህም ያወቁት ቀዳማዊ ኃይለ ሥላሴ አንዱ ተሸላሚ ናቸው እና ለእሳቸውም ሪስፔክት መስጠት በግልም ሆነ በጓደኞች ስም ደስ ይለኛል። ብዙዎቹ መጡት ሰዎች ለኢትዮጵያ አየር ኃይል ያላቸውን ፍቅር ሲገልጹልን አይጠንት በጣም ተደስተናል። የንግቹ ባላደራዎች የወጣቶቹ ጎራ እንደ ወትሮ ሁሉ ዘንድሮም ለየት ባለ ድምቀት የታየ ነው። በብሔራዊ ደረጃ እጅግ ከፍተኛ ውጤት ካስመዘገቡበት ትኩረት ከሚሻው ትምህርታቸው በተጨማሪ በተጨባጭ እውን ለማድረግ ሳይሆን ለመወጠን እንኳን የሚበዙ የሚመስሉትን ከመደበኛ ትምህርታቸው ውጭ ያሉ ለክብር ያበቋቸውን ክንውኖቻቸውን የምታስተዋውቀውን የሲድ የቦርድ አባልና የወጣቶች ጉዳይ አስተባባሪ ዶክተር ምና አክሊሉን ለመጋበዝ አሁንም የመድረኩ ባለሟል ሁለ ገባዋ የኪነ ጥበብ ሰው ዓለም ፀሐይ ወዳጆ የወጣቱን ክፍል ሽልማት በማስተባበርና በማስተዋወቅ ስታገለግል ቆይታለች። ዶክተር መና በኮንግሬሽናል ብላክ ፎከስ ፋውንዴሽን የፖሊሲ ግምገማና ምርምር ምክትል ፕሬዚዳንት ከመሆኗም በተጨማሪ በካሊፎርኒያ ዩኒቨርሲቲ የዋሽንግተን ማዕከል የፖለቲካ ሳይንስ ፕሮፌሰር ናት። ከሁሉም በላይ ዶክተር መና በተለያዩ ኢትዮጵያዊና ኢትዮጵያዊ ባልሆኑ ድርጅቶች ውስጥ በበጎ ፈቃደኝነት በመግባትና በማገልገል ጊዜዋን፣ ጉልበቷን፣ ገንዘቧን መስዋዕት የምታደርግ ወጣት ነች። በአመራር ብስለቷና በባህሪዋ የምንኮራባት ወደፊትም ለሀገራችን ብሩህ ቀን ሊያመጡ ይችላሉ ብለን ከምናምንባቸው ወጣት አንዷ በመሆኑ በኩራት ዶክተር መና ወደ መድረኩ ይጋብዛ ነው። በጣም አመሰግናለሁ። እንደምን አመሻችሁ? all of you know that i don't talk in english but, and i'm hard but i'm getting there i'm getting there so uh, i like to ask this question for all of those who are new this is your first time here can you raise your hand so we can see you so uh, i like to ask this question for all of those who are new this is your first time here can you raise your hand so we can see you i have the distinct honor of talking to you about these lovely young students, uh, graduating seniors, sitting to my right. and it's a, a privilege because the goal of this organization is to really inspire our young people, and we do that by putting them literally and figuratively on the front stage. Um, and so i'm going to tell you a little bit about each of them. Uh, they are awesome in their own right, but they're also equally committed to community service, really what we stand for. So without further ado, I'm going to begin with our first honoree for the evening, if Nebu Elias could please stand up. Nebu is a graduating senior at Upper Marion area in the King of Prussia, Pennsylvania. He exemplifies determination, serving for all four years of his high school on the Student Council, National Honor Society, Math Honor Society, Spanish Club, STEM competitions, the Cultural Club, the Opticon Club, where he helped raise money for the Tay-Sachs research and helped with special needs uh, children. And there is more. He's done all of this from freshman to senior year. የወጣቶች ጉዳይ አስተባባሪዋን ዶክተር መናክሌሉን የሰማችሁት ፍሪሃን ሲራጅ፣ ሚርያም አላዛር፣ ነቢዩ ኤልያስ፣ ዩሊያ አፈወርቅና ራሄል አምባቸው ናቸው። የወጣቶች የተሸላሚዎች አድማጮች ለክብር ያበቋቸውን ሥራዎቻቸውን በዝርዝር የሚያሳይ ቅንብር በሌላ ጊዜ እናቀርባለን። አሁን ወደ መድረኩ ልመልሳችሁ ለንጉስ posthumously presented to Emperor Johannes IV for his outstanding leadership and selfless devotion. In maintaining the unity of Ethiopia, paying the ultimate price, defending his nation. May 27, 2018, Washington DC. There is no freedom, there is no liberty, there is no unity without the sacrifice of these prominent leaders of ours. Thank you. አድማጮች የ26ኛውን የሲድ ወይም ማኅበረ ግዩራን ዘረ ኢትዮጵያ ዝግጅት ለቅምሻ ነበር ያሰማ ናችሁ ሰፋ ያለውንና ይልቁንም ደግሞ ከእንግዶቹ ጋር ሰፊ ውይይት ያደረግንበትን በእሁዱ የራዲዮ መጽሔት ጠብቆ፣ በአሁኑ ግን እንግዶችን አመሰግናለሁ።